كما ماهر لا ድምፃዊ ዓለማየሁ እሸቴ ትናንት ነሐሴ 27 ሌሊት በድንገት ለኅልፈተ ሕይወት መብቃት ባያሌ ኢትዮጵያውያን ዘንድ ጥልቅ ሐዘን ማሳደሩ እርግጥ ነው። ለዘላለሙ ቢለየንም ምርጥና ድንቅ የሙዚቃ ሥራዎቹ ግና በኢትዮጵያ የሙዚቃ ታሪክ ውስጥና በአድናቂዎቹ ልብ ውስጥ ልዩ ስፍራ ይዞ ይኖራል። እኛም ለዝክረ መታሰቢያው ቀደም ሲል በ2014 ወርሃ ሜይ ከአዲስ አበባ ያካሄድነውን ቃለ ምልልስ ደግመን አቅርበናል። ለቤተሰቦቹ፣ ለወዳጅ ዘመድና የሙዚቃ ስራው አፍቃሪዎቹ በሙሉ መጽናናትን እንመኛለን። ድምፃዊ አለማየሁ እሸቴ ኤልቪስ ፕሪስሊግ በ1940ዎቹ አጋማሽ ላይ በሁለት ዘርፎች በጎ ተጽዕኖዎች እንዳሳደርብህ ይነገራል። አንዱን በትወና፣ ሌላውን በሙዚቃ ዘርፍ ያንተ ቀልብን በብርቱ ተስቦ የነበረው ከሙዚቃው ይልቅ በትወናው ነበር። ትወናው ሳይሳካ የቀረው ለምንድን ነው? በመጠራን፣ አመሰግናለሁ በዚህ አጋጣሚ ለተደረገልኝ ጥያቄ። በአጋጣሚ ደግሞ እናንተ አካባቢ ላይ ላሉ ወንድሞቻችን፣ ወገኖቻችን፣ እህቶቻችን በዚህ አጋጣሚ የተገበረ ሰላምታ አይንም ማቅረብ እፈልጋለሁኝ እና እንግዲህ በአስራ ዘጠኝ መቶ ሀምሳ አምስት ዓመተ ምህረት ላይ በኢትዮጵያ አቆጣጠር ነው ወደዚህ ሙያ የገባሁት። በዚህ ሰዓት ላይ ነው ወደ ሙዚቃው ዓለም። ከዚያ በፊት እርግጥ በየትምህርት ቤቱ እየዞርን ልጆች በመሆናችን እንዘፍን ነበር። ጊዜው ደግሞ የሮከንሮል ዘመን ነበረ እና የኤልቪስ ፕሬስሊ፣ ሊትል ሪቸርድ፣ ቢል ሄይሊ ኤክሰትራ ሁሉ በጣም ነግሶ የነበረበት ዘመን ስለነበረ እርግጥ ሮከንሮል ነበር የምንጫወተው። በዛን ጊዜ ነው እንግዲህ የኔ ፌን እየመጠቅ ያወጣው ከዛም በኋላ እንግዲህ በፖሊስ ሚሊቃክ ውስጥ ከዛም በኋላ ወደ ግል ስራዎች ከስልሳ አመት ምት በኋላ እየመሰራኝ አልፎ አልፎን ደግሞ የግል ባንድ በማቋቋም ማድረግ ጀመርኩኝ። ይሄ ነው እንግዲህ የኔ እድገት። ከዛም በኋላ ያው ሬኮርድ መስራት ጀመርን፣ ሪኮርዲንግ ጀመርን። እዚህ አይነት አደግን። አሁንም ሀገሬ ውስጥ አልፎ አልፎ ትልቅ ኮንሰርቶች ሲኖሩ ሰራለሁ። ከዛ ውጭ ግን ትልቁ ስራ ከሀገር እየወጣን በተለያየ ቦታ ላይ በተለያየ ክፍለ ዓለም ላይ ሁሉ እየተዘዋወርኩኝ ሙዚቃ የማቅረብ ነው። ኮንሰርቶች፣ ፌስቲቫሎች እንደዚህ እየተጋበዝኩኝ በጥሩ ገንዘብ ክርያ እየዞርኩ ይሰራል። ትወናን በተመለከተ እስከ ሆሊውድ ሁሉ ለመሄድ ሸክፈህ ከሀገር ሁሉ ወተ መንገድ ጀምረ ነበር ይባላል። ይህ ምን ያህል እውነት ነው? መርከብ ውስጥ ነው ዘው እያስቀሩኝ ዛ ጊዜ ያ ትክክለኛ ነው። ከሀምሳ አምስት ለሙዚቃ የጀመርኩት የዛን ጊዜ ነው ያልኩ ለዚህ ነው። ከዛ ከተመለስኩኝ በኋላ ነው እና እውነት ነው። ወደ ሀሊውድ ለመሄድ ሳሂካ የሚል የግብፅ መር ማዕከል ቆዳጭ ነው ቆሞ ነበር ራፖርት ላይ ከዛ በታ ትምህርት የቀረቡት ያ ሁሉ የሚያሳየው እውነትም የነበረኝን ጉጉት ነው። ግን የእግዚአብሔር ፍቃድና ቸርነት ነው እና የሚያደርገው ምናልባትም በምድር ላይ ላልኖርም ይዛለሁ የዛን ሰዓት እጅ ቢሆን ኖሮ ምናልባትም ደግሞ ሳምባዲ ሆኜ ዛሬ አልማ የሚባለው ስም ሊለወጥ ይችል ነበር። ግን እግዚአብሔር ይመስገን አሁን ያለሁበትን ሁኔታ ያን ሁሉ ጠይን ጸጋ ስለማከብረው በጥሩ ኖራለ ወይም ጥሩ ኒኛውን ፍሉን ተቀብያለሁ። ሀሊውድ ባትሄድም ኢትዮጵያ ውስጥ ሆነህም ታላቅ የሀገሪቷ ቅርጽ ሆነህ ያለው እስካሁንም ድረስ ያም አንድ ትልቅ ጸጋ ነው። ወደ ፖሊስ ሰራዊት ሙዚቃ ውስጥ በገባ ጊዜ የመጀመሪያ ስራ እንዛ ስትጀምር የመጀመሪያ ዘፈንህ ምን ነበረች? የተጫወትከው በጣም እጅግ ታታሪ ሰራተኛ ሰው ነበረ። ነብሶ ሊማረውና በጥረቱ ከተነሳ በትና ካህን ነበረ አኳያ የፈለገበት አለም ላይ ልጄን አስተምራለሁኝ እያለ ይጓጓልኝ ስለነበር እንደማላለት እኔ ግን በሙዚቃ ምክንያት ተነድፌ ያው ቅድም እንዳልኩ በሀምሳ ሳምት ፖሊስ ውስጥ ስገባ ተበሳይቶ አንድ ልጄን ገድዬው መጠሙታለሁ እያለ ይጅ ስለነበር እና በዚህ አነጋገሩ አንገናኘም ነበር። ታዲያ ቸኝነት ስሜት ይሰማኝ ነበረ እና ያንን በማረግበት ጊዜ የመጀመሪያውን ዘሰብስ ዘፈን ራሴ ያወጣሁት ነበረ እና ሆኛለሁኝ ብቸኛ እና ክርታታ ስለጣሁኝ በአንቺ ፍቅር መንፋታ የሚል የመጀመሪያ ዘፈኔ እሱ ነበረ ለማለት ነው። ተማር ልጄ የሚለው ዘፈንህ የአባትህን ሕልም የሚያንጸባርቅ ነው ወይ እሳቸውን ምኞት ጋር የተያያዘ ነው? እጅግ ትክክል ነው። ነገር ግን ከሞተ በኋላ ለሚዘፈንኩት አባቴ በህይወት እያለ ነው ደግሞ። በአስራ ዘጠኝ መቶ ስልሳ ሰባት ስልሳ ስምንት አካባቢ ላይ ነው እንግዲህ ያ የአባቴ ጥረት የነበረው ነው። ሁኔታውም ደግሞ በዚህ በሙዚቃ አለም ውስጥ ገብቼ እንግዲህ ከፍተኛ ስም ካገኘ በኋላ ጥሩ ጥሩ ስራዎች ትሰራ እያለሁ አንድ ወቅት ላይ ሁልጊዜው አልጋ በአልጋ የሆነ ኑሮ ኃላፊነት ሁሉ ነበረብኝ። በዚህም ምክንያት የግዴታ ኑሬን ለማስተካከል ስል ረሳች አዝኝ የነበረ እና ጊታሪያን ይዤ በረንዳ ላይ ቁጭ ብዬ እየተከስኩ እያንጎራጓኩኝ ያወጣሁት ሙዚቃ ነው። አባቴ በራፍ እየዘጉ ያሰሙኝ ነበር የሚሉ ብዙ እጅግ ብዙ ሰዎች አሉ። ጊዜው ካፍያ ነበር። ትንሽ ጨለም ብሎ አባቴ ሲጠራኝ እያለ ና ቶሎ ምንም ሕፃን ብሆን ሚስጥሩ ባይገባኝ አባቴን ባወጡ አንድ ሰው መከረኝ። እንዲህ ሲል መከረኝ፣ ተማር ልጄ፣ ተማር ልጄ፣ ወገን ዘመድ የለኝ፣ ሀብት የለኝ፣ ምከጄ ስማል ልጄ ፀሐይ ነው፣ ላልተማረ ሰው ግን ቀኑ ጨለማ። በእናንተ የሙዚቃ ህይወት ውስጥ አንዱ ትልቁ እስከ ዛሬም እነኛ ዘፈኖች እንዳይሞቱ ዘላለማዊ ህይወት ኖራቸው እንዲኖር ያደረገው የግጥም ስራዎቹም የዜማ ቅንብሮቹም እንደዚሁ ከእውነታ ጋር የተያያዙና አብዛኛው ትርጉማቸው ስር የሰደደ በመሆኑ ነው። ከዛ ውስጥ ብዙ ጊዜም በፍቅርም ብቻ አይደለም ሁሉንም ነገር ትዳሳላችሁ። የሀገር ፍቅርንም በሰዎች ላይ የሚደርሱትንም በደሎች እንደዚሁ አንዱ ለምሳሌ የጥቁር ግስላ የሚለው ራሱ በነጭና በጥቁር መካከል ያለውን ዘር ልዩነት ላይ የተመሰረተውን ጉዳይ እንደዚ እንደዚሁ የሚያነሳ ነው። ያ እስከ ምን ጋር የተያዘ ነው? ጥቁር ግስላ የሚለው ምናልባት ከደቡብ አፍሪካ ጋር ብቻ አይደለም። በዛም ሳታውቃለህ ራስህም ነበርክ። ሀገራችን ላይ መናገር ነጻነት ጉልህ አልነበረም። ለአሁንም ቢሆን እኮ ምንም ስሙ ነው እንጂ የለም። ጥቁር ግስላ በአፓርታይድ ምክንያት ራሴ አውጥቼ ዜማውንም ሆነ ግጥሙን አውጥቼ የተሰራው ስራ ነው። በሀገራችንም ላይ የስርዓተ ማህበሩ ጉዳይ ሆነና አርሶ አደሩ ላይም የሚደርሰው ብዝበዛ የብሔረሰቦች ላይ የነበረ አንዳንድ ጫና እኩልነትን ከመመኘት አንጻር እኔም ትንሽ እውቀት ብልጭ ብልጭ ብልጭ ስለምትልብኝና ከብዙ ሰዎች ጋር ስለምገናኝ ከማገኘው ትምህርትና እውቀት አንጻር ያዘጋጀሁትና የዘፈንኩት ነበር። እውነትም ወቅቱ ከፍተኛ እንቅስቃሴ የሰዓት ስለነበረ የዩኒቨርሲቲ ተማሪዎች ከመጠን በላይ በዛን ወቅት የአፍሪቃውን ስርዓተ ማህበር በግርማ ኃይለሥላሴ ዘመነ መንግስት ማለት ነው። መጠቀሚያ ያደረጉት እና በሁለት ተፈታ። አንዱም ለአፐርታይድ ነበረ፣ አንዱም በዚህ መስመሩ ታየና፣ በነገራችን ላይ ደግሜ የምነግርሃለው እጅግ በጣም እስካሁንም ድረስ በጣም በጣም የሚወደድ አንዱም እሱ ነው ለማለት ነው። ሽጎትመትየሱ አንግቶታ ያትጉርግስላ ደንሸቶታ ጥቁር እንዳራዊት የተቆጠረበት I am not work to I to I swear is the most ሌላው ከመልካም ስራዎች ውስጥ እንደዚሁ ጎልቶ ከሚታዩት እስካሁንም አዲስ አበባ ቤቴና ችግርሽ በኔ ያልፋል የሚሉት ሙዚቃዎች ከእንዳንድ የሀውልት ሀውልት ስራዎች ናቸው። እስከዛሬም ድረስ እነዚህ ሁለቱ ሙዚቃዎች ጋስ ከምን አንጻር ተደርሰው የተዘሙ ናቸው? አዲስ አበባ ቤቴ የኔ አይደለም። እኔ ዜማውን አላወጣሁትም። ጥንት ኢትዮጵያ ላይ የነበረ የአዶ ከበሬ ዘፈን ዘንድ ነው። ጥምቀት ባህር የሚያስጎራ ነገር ተነሳብን መሆን እያሉ የሚሉት ባህል አይነት ዜማ ነው። እርግጥ ከኔ ቀደም ሲል በማሲንቆ የሚጫወት ሰዎች ተጫውተውታል። በኋላ ግን ዜማው ደስ ስላለኝ እኔ አሳምረ የተጫወቱት እግዚአብሔር ይመስገን። እግዚአብሔር በሰጠኝ የጸጋም ደግሞ ሞራ አማረልኝ። ተደናቂ መሆነ ተወደደ። እንዲያውም በመቀኝነትም ሁሉ ተከስሸበት ነበረ። ፍርድ ቤቱ አጣርቶም ብሎ እንዲያውም ይህን አይነት የመቀኝነት ነገር ሊፈጸም አይገባም፣ በምሁራኑ ሁሉ የተገኘ ማስረጃ እንደሚያሳየው የአዶ ከብሬ ዘፈን በመሆኑ ንብረትነቱ የግለሰቦች ሳይሆን የኢትዮጵያ ነው። ስለሆነም ይሄ ልጅ በዚህ አይነት ሁኔታ አሳምሮ ሰርቶት እስከተመሰገነበት። ለተደረገለት እንትን የሞራል ካሳት ሊከፈለው ይገባል ድረስ ሁሉ ተብሎ ተፈረደልኝ። እኔም እግዚአብሔር ይስልኝ ፍርዱ ይበቃኛል እና ክፍያውን አልፈልግም ብዬ ፋይሉ ተዘጋ። ከዛሬም ድረስ በጣም እጅግ እጅግ እጅግ በጣም አሁንም ድረስ እየተወደደ ያለ ዘፈን ነው። አዲስ አበባ ቤቴን አዲስ አበባ ቤቴ አዲስ አበባ ቤቴ አዲስ አበባ ቤቴ ሸጋሊች ቆንጆ ልጅ አለች፣ ጎረቤቴ፣ ጎረቤቴ፣ ጎረቤቴ ችግሮች ምን ያልፋል። ትንሽ ታሪኩ ለየት ይላል። ሹሜ የታደሰ የሚባል አንድ ወጣት ልጅ ነበረ፣ ነፍሱን ይማራው ማውዛል አሁን በየጊዜው ኢህአፓ ነህ እየተባለ ታሰራል፣ ይፈታል፣ ይታሰራል፣ ይፈታል በወታደራዊ መንግስት ጊዜ ታዲያ ሲቸግረውም እኔን ወንድም ብሎ እኔ ጋ ጠጋ ይላል። እኔም ማለታም ስለምዘፍን ስለማገኝ ዘ አይዞ እንባባላለን። አንድ ወቅት አሌክስዬ አንድ ቆንጆ ግጥም አለኝና ና እባክህን ዝፈንልኝ አለኝ። እንግዲህ ምንድን ነው ብዬ ስለው ግጥሙን አነበረልኝ። በቃሉ ያንብልኝ። እኔ በጣም ልዩ ስሜት ገባሁ። ወዲያውኑ ያንን ነገር እዚህ ቤት የገባሁና በቲያ ነው ቀረጽኩት። ምን ማለት ነው ግን ብዬ ስለው፣ አንተ ይህን ስትዘፍን የሞቱትን ወንድሞቻችን ሶ ነፍሳቸውን ሆነህ ነው የምዘፍነው ነው። እነሱ የሉ ሞተዋል። እነሱ ነፍሳቸው ነው እዚህ ላይ ነው የሚዘፍነው። በሰው ልጆች ብዕር ታሪክሽ ተጽፏል፣ እንደልብሽ ሁኚ፣ ችግርሽ በኔ ያልፏል ሲል የሞተው ነፍሳቸው እንጂ በህይወት ኖረው እኮ አይደለም። የእነሱን ነፍስ ወኝ ነው አሁን እዛ ላይ የሚዘፍነው ነው። በሀሜት ቢላዋ ዘልዝሎ እየበላኝ፣ በአንቺ ምክንያት ነው ስንቱ የተጣላኝ፣ እሳት ነዶ ነዶ ሲበቃው ይጠፋል፣ ችግርም ስቃይም ከታገሱት ያልፋል። እንደዚህ የሚለው የእነዛ ሰዎች ሕይወት እነሱን ሆነ ነው የምትዘፍንልኝ ብሎ አለኝ። በጣም ስሜታዊ ነበርኩና እኔም ሳንሱር ላትፈቅድ ስል ተሰረዘ፣ ተከለከለ። በጣም አዘንኩኝ። ከአሁን ወዲያ እንግዲህ አርዘፍ ማማኛም ዘፈን ብዬ እንዲያውም ሬኮርዶች ገጽ የነ ጀምስ ብራውን የነ ኦቲስ ሬዲንግ ምናምን ስ ብሄድኩኝ እርግጥ በአጋጣሚ ጓድ ግርማ ይልማ ደርግ ሰሴት ውስጥ ነበሩ። የፖሊስ አባል የነበሩ ናቸው። በኋላ የባህል ሚኒስትር በጣም ትልቅ ሰውና ጨዋ ክቡር ኢትዮጵያዊ ሰው ናቸው። እሳቸው ምንድነው የሰማሁት አለማየሁ ምን ሆን ክብ አሉ። አይ ትቻ አለሁን የበቃኝ ከአሁን ወዲያ ይሄንን ሞያ አልቀጥልም አልኳቸው። እንዲ በምን አሉ። እንደዚህ እንደዚህ ያደረጉኝ አልኳቸው። እስኪ አምጣው ወረቀቱን እንዲዋሉ ወረቀቱን አዩ። ምንም ሳይናገሩ እኔ ነኝ ኃላፊ ዋሉና ማህተም አርቡና ሰጡኝ። ቶሎ ብያችን ማህተም ሳገኝ ዘፈንኩት፣ ተቀረጠ። ቀረ ቀረ ቀረ እንደተወደደ። ያ ማለት አንድ ትልቅ የኢትዮጵያን ነበር ስእልቲ ይሃባነህ ደርግነህ ሚዕሶንህ ይጫዓትነህ እየተባባለ ብዙ ነገር ውስጥ ገባ። ብዙ ወገኖቻችን አለቁ። መቼም ትእዛዝ ነው የእግዚአብሔር ትእዛዝ እና እኛም ደግሞ ካለን ኮንሽስ አንጻር አንማርም። ኢቨንና አሁን በዚህ ባለፈው ሀያ ዓመት ውስጥ እርስ በርስ የሚያለያየን ነገር ውስጥ ሲገባ አ እምቢ አንድነታችን ኢትዮጵያዊነታችን በማለት ሰምተህ አንተ አማራንህ አንተ ኦሮሞንህ አንተ ጉራጌንህ እየተባባል ያው ለዚህ ደረጃ ሁሉ ዛሬ በሀገራችን ላይ ለሚታየው አንዳንድ ብሔሮች መጋጨት እና ከፍተኛ ጦስ ላይ ያደረሰንን ነገር ላይ ደርሰናል እንግዲህ ይህንን ሁሉ የምንዘፍነው ነው የህዝብ አገልጋዮች በመሆናችን ህዝብም ከመጠን በላይ ስለሚወድንና ስለሚያከብረን ጥቅምን ሳይሆን ፍቅርን በማየት ለሀገራችን በመቆርቆር የምንዘፍናቸው ዘፈኖች እስከዛሬ እውነት ላይ በመመስረታቸው ሊሞቱ አልቻሉም። ይሄ ክብራችን ናልናችን ጥበብ ሰው የህዝብ አገልጋይ ብቻ ሳይሆን የህዝብ ህሊናም ጭምር ነው። ችግርሽ በን ያልፋል። በዛ ዘመን ለወደቁ ኢትዮጵያውያኖች ሁሉ ቋሚ መታሰቢያ ቅርስ ነው። በእውነት ታሪኩን ለአድማጮች መግለጹ በራሱ ትልቅ ትርጉም ያለው ነገር ነው። በሰው ልጆች ምር ታሪክ እንደ ልብ በአማርኛም ብቻ ሳይሆን በእንግሊዝኛን ትጫወት ነበር። ከምትጫወታቸው ውስጥ የማንኛውን ነበረ? ብዙ ጊዜ ከነ ኤልቪስ ፕሬስሊ፣ ጄምስ ብራውን ወይም ሌሎች ዘፋኞች ውስጥ ብዙ ናቸው። እንደው ሰብሮ ገብ ነኝ ጣሊያንኛውን ዘፍናለው ሱዳንኛውን ዘፍናለው እንዳቅሜ ብዙ ብዙ ነገር ሞክራል ነው። እንዲያውም ባይደን ቅህ በአስራ ዘጠኝ መቶ ሰማኒ አራት ፈረንጆች አቆጣጠር ድሬስደን ላይ ጀርመኒ ሽላገር ፌስቲቫል የሚባል ነበረ ትልቅ ፌስቲቫሎች ሀያ ሁለት የሶሻሊስት ሀገሮች የተወዳደሩበት ፕሮግራም። እዛ ላይ ፓርቲስፔት አድርጌ ፕራይዝ ወይ መርሆኛል ወይም በከፍተኛ ደረጃ የዘፈንኩት፣ ግን ጆሮህን ተቆረጥ እንኳ የሚል ቢሆን ቋንቋው አላውቀውም። ግን ፕሮናንሴሽኑን አስመስዬ በሚገባ አጥንቼ፣ ጃገርሃንስ የሚባል ዘፋኝ የዘፈነው የዘፈናቸው ነበር። የእነሱ በጣም ተወዳጅ ሞ ተወዳጅ የሆነ ዘፋኝ የዘፈነው ዘፈን ነበረ። አይነ አገምብሌክ የሚል ዘፈን ዘፍኜ አንደኛ ወጥቻለሁ። ያ ሁሉ ለሙያው ካለን ፍቅርና ጥረት አንጻር ነበረ። ከም ድምፃዊ አለማየሁ እሽቴ ስለ ቃለ ምልልሱ እናመሰግናለን። አቶ ካሳሁን እግዚአብሔር ያክብርልኝ። ወገኖቻችን በሙሉ መጪው ዘመን የሰላም የጤና፣ እናት ኢትዮጵያችን አንድነታችን በተከበረበት ሁኔታ እድሜዋ ረዝሞ ለመገናኘት ያብቃን ብለህ በልልኝ። አመሰግናለሁ።